ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናያስቀድመልን በአማራ ክልል ያለ ፍርድ ቤት ትዕዛዝ የሚፈጸሙ እስሮች በአዲስ መልክ መበራከታቸውን የሰመኮ አስታወቀ። በመላ አውስትራሊያ የኦክቶበር 7 ዝክረ መታሰቢያ ተካሄደ። በመቶዎች የሚቆጠሩ ሊባኖሳውያን አውስትራሊያውያን ሊባኖስን ለቀው ወደ አውስትራሊያ አቀኑ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ ክልል ከመስከረም ወር አጋማሽ 2017 ጀምሮ በአዲስ መልክ ጎንደር እና ባህር ዳር ከተሞችን ጨምሮ በተለያዩ የክልሉ አካባቢዎች የሚፈጸሙ የበርካታ ሰዎች እስራት መኖሩን አመላክቷል። የመንግስት ሠራተኞች የፖለቲካ ፓርቲ አባላትና የሚዲያ እንዲሁም የሲቪክ ማኅበረሰብ አባላትን ጨምሮ በርካታ ሰዎች ወደ ጊዜያዊ መቆያዎች እየተወሰዱ መሆኑን ኮሚሽኑ ገልጧል። እስሮቹ በሕግ አግባብ በፍርድ ቤት ትዕዛዝ ያልተፈጸሙ፣ ተጠርጣሪዎቹ የሰመኮ መግለጫ እስከወጣበት ጊዜ ድረስ ፍርድ ቤት ያልቀረቡ መሆናቸውን እንዲሁም ከመካከላቸው ቋሚ የሕክምና ክትትል የሚያስፈልጋቸው ሰዎች እንዳሉ ማወቅ መቻሉን ጠቁሟል። የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ በማናቸውም ወቅት ቢሆን የሚፈጸም እስር ተገቢውን የሕግና የሰብአዊ መብቶች ድንጋጌዎች ሊከተል ይገባል ብለዋል። ኢሰመኮ መስከረም 24 2017 በባሕር ዳር ከተማ የሚገኘውን አድቬንቲስት ትምህርት ቤትን ጨምሮ በተለያዩ የከተማው አካባቢዎች ላይ ለጊዜው ማንነታቸው ባልታወቁ ሰዎች የተፈጸሙት የቦምብ ፍንዳታዎች ያደረሱትን የሰብአዊ ጉዳትና እንድምታ እየተከታተለ መሆኑን ገልጧል። ትናንት መስከረም 26 ምሽት በአዲስ አበባ የተለያዩ አካባቢዎች የተከሰተው ርዕደ መሬት ለ18 ሰከንድ ያህል መቆየቱን በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ተቋም አስታውቋል። የተቋሙ ዳይሬክተር ዶክተር ኤልያስ ሌዊ በመዲናዋ የተከሰተው የመሬት ንዝረት በአዋሽ ፈንታሌ ተራራ አካባቢ በተከሰተ የመሬት መንቀጥቀጥ ሞገድ አማካይነት መሆኑን ገልጠዋል ሕብረተሰቡ በአዲስ አበባ የተከሰተውን ርዕደ መሬት መሆኑን አውቆ የዕለት ተዕለት እንቅስቃሴውን በተረጋጋ መንገድ መቀጠል እንዳለበትም አስገንዝበዋል። በፈንታሌ ተራራ አካባቢ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.9 ሆኖ የተመዘገበ መሆኑን ዶክተር ኤልያስ ለዊ በተለይ ለኢቢሲ ተናግረዋል። 407 አውስትራሊያውያን ግጭት ከረረባት ካለችው ሊባኖስ ትናንት ኦክቶበር 6 መስከረም 26 ማምሻውን ለቀው ወደ ሳይፕረስ አቅንተዋል። ሊባኖሳውያን አውስትራሊያውያኑ በጊዜያዊ ማረፊያዎች ቆይተው ጉዞአቸውን በኳንታስና ካታር አየር መንገድ አውሮፕላኖች ወደ አውስትራሊያ ያደርጋሉ። ሊባኖስ ውስጥ የሚገኙ በሺዎቹ የሚቆጠሩ አውስትራሊያን ዜጎች ወደ መዲናይቱ ቤይሩት አውሮፕላን ማረፊያ ለማምራት የእስራኤል የቦምብ ጥቃቶች ለሕይወታቸው አስኪንደሁ መሆኑን ገልጠው ለጊዜው በያሉበት መቆየትን መርጠዋል። ቤይሩት የሚገኘው የ34 ዓመቱ ሙስጠፋ ሪስ በእስራኤል ተከታታይ አየር ጥቃቶች ሳቢያ ለሦስት ጊዜያት የመጠለያ ስፍራዎቹን ለመቀየር ግድ መሰኘቱን ለኤስቤስ ይገልጽ። ያለፉት ሳምንታት ስለ እውነት ብርቱ ነበሩ። ሊባኖስ ውስጥ ጦርነት ሲገጥመኝህ ለኔ ሁለተኛ ጊዜ ነው። በ2006 የ2006 ጦርነት ገጥሞኛል። ያሁኑ ገና በእጅጉ ብርቱ ነው። መላ በይሩት ኢላማ ውስጥ ገብታለች። ወደየትም ቦታ ስሄድ ስጋት የመሰማት ስሜት አለ። የቤተሰብ መለያየት ስሜት አለ። ስለ እውነት አንድ ስፍራ ላይ ረግቶ መቆየት በጣሙን አዋኪ ነው። በማናቸውም ደቂቃ የቤተሰብ አባልን የማጣት ጠንካራ ስጋት አለ ብሏል። ይህ በእንዲህ እንዳለም የእስራኤልን የቀየ ለቀቃ ትዕዛዝ ተከትለው በሺዎች የሚቆጠሩ ፍልስጤማውያን ከሰሜን ጋዛ የጃባሊያ ስደተኞች ካምፕ ወደ ደቡብ አቅንተዋል። የእስራኤል ጦር የሐማስ ሚሊሺያ ቡድን ሰሜን ጋዛ ላይ የተሰባሰበ በመሆኑ የምድር ውጊያ እንደሚያካሄድ ከወዲሁ አስታውቋል። በሌላም በኩል በመላ አውስትሬልያ የውጥረት ደረጃ ከፍ ባለበት ወቅት የሐማስ ኦክቶበር 7 የእስራኤል ጥቃትን ተከትሎ የሻማና ዝክረ መታሰቢያ ሥነ ሥርዓቶች ተከናውነዋል። የአይሁዳውያን ማኅበረሰብ አባላትና ኤሚር ማይሞን በአውስትሬልያ የእስራኤል አምባሳደር እሁድ ምሽት በሲድኒ በተከናወነው ዝክረ መታሰቢያ ሥነ ሥርዓት ላይ ታድመዋል። የኦክቶበር ሰባት ጥቃትን ተከትሎ እስራኤል በወሰደችው ያጸፋ ጥቃት እርምጃዎች ከ41 ሺህ በላይ ፍልስጤማውያን ተገለዋል። በሌላም በኩል የጋዛ እስራኤል ጦርነት ከተጀመረ አንስቶ በየሳምንቱ ያለማቋረጥ አውስትሬሊያ ውስጥ የሚካሄደው የፍልስጤም ድጋፍ ሰልፍ ቀጥሎ ተከናውኗል። በተጨማሪም የኢራን ሲቪል አቪዬሽን ድርጅት የእስራኤልን በኢራን ላይ ጥቃት ሰነዝራለሁ ማስጠንቀቂያ ተከትሎ ዝርዝር መረጃዎችን ሳይሰጥ የአውሮፕላን በረራዎቹን መሰረዙን አስታውቋል። የበረራዎቹ ስረዛ እሁድ ከምሽቱ 9 ሰዓት አንስቶ እስከ ሰኞ ማለዳ 6 ሰዓት ድረስ ቆይቷል። የሪፐብሊካን እጩ ፕሬዚደንት ዶናልድ ትራምፕ የግድያ ሙከራ በተደረገባቸው የፔንሲልቬንያ ገጠራማ ስፍራ ተመልሰው የምርጫ ዘመቻቸውን አካሂደዋል። ዶናልድ ትራምፕ ላይ የግድያ ሙከራ የተደረገው ጁላይ 13 ሲሆን በተጨማሪም ፍሎሪዳ በሚገኘው የምዕራብ ፓልምቢች የጎልፍ መጫወቻ ስፍራቸው ዳግም የግድያ ሙከራ ለመቃጣት ጥሻ ውስጥ ተሸሽጎ የነበረ አንድ ግለሰብ መያዙ ይታወሳል። በዕለቱም የቴስላና የማኅበራዊ ሚዲያ ኤክስ ዋና ሥራ አስፈጻሚና ባለቤት የሆኑት ኤሎን ማስክ ተገኝተው ድጋፋቸውን ቸረዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 67 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 80 ኢትዮጵያ ብር ከ71 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይትን በያና ያሰመልን። ፐርዝ በከፊል ደመናማ ይሆናል። ዝቅተኛ 11፣ ከፍተኛ 22። አድላይድ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 8፣ ከፍተኛ 20። ሜልበርን ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 14። ሆባርት ደመናማ ይሆናል። ዝቅተኛ 5፣ ከፍተኛ 15። ካምብራ ብራ ይሆናል። ዝቅተኛ 6፣ ከፍተኛ 16 ። ሲድኒ ብራ ይሆናል። ዝቅተኛ 14 ከፍተኛ 19። ብሪስበን ብራ ይሆናል። ዝቅተኛ 19 ከፍተኛ 33። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 25 ከፍተኛ 36። አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 23። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በአማራ ክልል ያለ ፍርድ ቤት ትዕዛዝ የሚፈጸሙ እስሮች በአዲስ መልክ መበራከታቸውን ኢሰመኮ አስታወቀ። በመላ አውስትራሊያ የኦክቶበር ሰባት ዝክረ መታሰቢያ ተካሄደ። በመቶዎች የሚቆጠሩ ሊባኖሳዊያን፣ እስራኤላውያን፣ አውስትሬሊያውያን ሊባኖስን ለቀው ወደ አውስትሬሊያ እያቀኑ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።